ጤና ይስጥልኝ እንደምናመሹ ደህና እግዚአብሔር ይመስገን አቶ ሰለሞን ደህና ነው እግዚአብሔር ይመስገን እስቲ ወደ ንግግራችን ከመግባታችን በፊት በቅድሚያ ራስዎን ያስተዋውቁልኝ እኔ ሙላቱ ገመቹ እባላለሁ የኦፌኮ ምክትል ሊቀመንበር ነኝ። እሺ አቶ ሙላቱ ለጊዜው በጣም አመሰግናለሁኝ። በቅድሚያ አሁን የደወልኩት ጠቅላይ ሚኒስትር ኃይለማርያም ትናንትና በጦር ላይ ተገኝተው ካደረጉት ንግግር እና ከአምስት ሺህ በላይ የሚሆኑ እስረኞች ከመፈታታቸው ጋር ተያይዞ ነው። ለነገሩ በተለያዩ መገናኛ ብዙሀን የተለያዩ ቁጥር ናቸው ያሉት፣ ዘጠኝ ሺህ ስምንት መቶም ተለቀቁ የሚል መረጃ አለ። ነገር ግን ቁጥሩ ላይ ሳይሆን በአጠቃላይ ሁኔታ ላይ እናተኩርና ለጊዜው እንዴት ነው የእናንተ ፓርቲ የሚመለከተው ይሄንን የትናንትናውን የመንግስት እርምጃ? በመሰረቱ እኛ ይሄንን ያየነው የምናየውም ቀደም ሲልም ለዚህ የታሰሩት ሰዎች እንዲፈቱ ጥያቄ አቅርበናል። በኦሮሚያ እንደሚታወቀው በሚዲያው እንደሰማን ወደ አራት ሺህ ጥቀጦ ላይ አካባቢ ስምንት መቶ ደግሞ ከአማራ የሚደርሱ ወገኖች መፈታታቸውን ሰምተናል። ደስ ብሎናል። እንኳን ይሄን ያህል ህዝብ ቀርቶ አንድ ሰው እንኳን ከእስር በሚፈታበት ጊዜ በእልልታ ነው እልልታ ይገባል ነው የምንለው። የዜጎች መታሰር ላይ የዜጎች በዚህ የመብት ጥያቄ ላይ በጣም ይሰማናል። ስለዚህ በመፈታታቸው ደስ ብሎናል። ጠቅላይ ሚኒስትሩ ትናንትና ባደረጉት ንግግር ያነሷቸው ብዙ ነጥቦች አሉ። አይደገምም የሚል የአቋም መግለጫ እንዳወጡ እነዚህ በእስር ላይ የነበሩ ሰዎች የተነገረውና አይደገምም የሚል ቲሸርትም ለብሰው ነው ተሰብስበው የነበረውና እንዴት ነው ይሄንን የምትረዱት እናንተ? እንግዲህ አይደገምም ያሉት ፕሮባብሊ ሁለተኛ፣ እንግዲህ እንደሰማሁት ከዛ ላይ የመብት ጥያቄን በምንጠይቅበት ጊዜ በጉልበት በአመፅ አናደርግም ነው ይመስለኛል። እንደዚህ አናደርግም ያደረጋችሁት በጉልበት ነው መብታችሁንም፣ እዛ ላይ ሲጠየ ሲነገር እንደሰማሁት ጥያቄን በማቅረብ በሰላማዊ መንገድ በሆነ ሁኔታ በማድረግ ቢሆን ኖሮ ይሄ ሁሉ ባልደረሰ ነበረ የሚል ነበር። እኔ ግን ከዛ የተረዳሁት በዚህ አይነቱም ቢሆን ቀደም ሲል ክቡር ጠቅላይ ሚኒስትሩ የሰጡት መሪ ቃል ላይ በየደረጃው ያሉት የፓርቲ እና የመንግስት አካላት ኃላፊዎች ሆነው ህዝብን የህዝብን አቤቱታ ሰላማዊ ጥያቄን ሲያቀርቡላቸው በአግባቡ የሚያስተዳድሩትን ህዝብ አክብሮ ምላሽ ሰጥቶ ቢሆን ኖሮ ይህ ሁሉ ባልደረሰም ነበር እና ስለዚህ መነሻው እኛ የምንለው ቀደም ብሎ ህዝብም ለዚህ ለአመፅ የመብት መደፈር በሚመጣበት ጊዜ ህዝብ ከዛ ገደብ ሊያልፍ የቻለው የመልካም አስተዳደር እጦት ነው። ይህንን ክቡር ጠቅላይ ሚኒስትሩ ከአሁን በፊት በፓርላማን ባደረጉት ንግግር ለኢትዮጵያ ህዝብም ባስታወቁት የመልካም አስተዳደር መጥፋት ነው። መልካም አስተዳደር ስብና የጠፋበት ሁሉ ገደቡን የለቀቀበት ሁኔታ ላይ የነበረ ነው። ስለዚህ በአንድ በኩል መንግስት ሀላፊነቱንም ገሸሽ እያደረገ ሌላው ላይም ማላከክም ይፈልጋል። ይሄን ይሄንን ደስ አይለንም፣ እንትንም አንልም ለዚህም የሚያበቃም አይደለም እና ስለዚህ ክቡር ጠቅላይ ሚኒስትሩ ያሉት አይደገምም ከእንግዲህ ወዲህ መብታችሁን እናከብርላቸዋለን፣ ሰላማዊ በሆነ መንገድ ጥያቄ ሲቀርብ እናስተናግዳለን የሚለው አሁንም ምን ያህል በዚህ ላይ ቁርጠኞች እንደሆኑ ነው እኔ ጥያቄ ያለኝ እና ምን ያህል ቁርጠኞች ይሆናሉ ብለው ያስባሉ? አሁን ያሉት መሪዎች ቁርጠኞች መሆን ማለት የህዝብን ጥያቄ መመለስ ነው። ህዝብ የጠየቃቸው ጥያቄዎች አሉ። የዲሞክራሲ ጥያቄ አለ። የሰብአዊ መብት አለመከበር አለ። የህግ የበላይነት አለመኖር አለ። የዜጎች የህገ መንግስታዊ መብት መረገጥ አለ። እነዚህ በሚረገጡበት ጊዜ ይህንን መብት ለማስከበር እንግዲህ በተለያዩ መንገድ ነው። አሁን ለምሳሌ ሰላማዊ በሆነ መንገድ እኔ እስከማውቀው ድረስ ከአሁን በፊት ህዝብ ጥያቄውን እጁን ወደ ላይ በማንሳት ሰላማዊ በሆነ መንገድ ጥያቄውን ለይ በየደረጃ ላሉት አካላት በሚያቀርብበት ጊዜ መልስ የሚሆነው የሀይል እርምጃ ነው። የሀይል እርምጃው ትክክል አለመሆኑን ከአሁን በፊት ቀደም ብለን እኛም በፓርቲያችን እና በመድረክ በኩልም ለመንግስት ጥያቄም አቅርበናል፣ ልመና አቅርበናል። በተለያየ መንገድ ይሄ ህዝብን መስማት ያስፈልጋል። ህዝብን ቁጭ ብሎ ጥያቄ ምንድን ነው ብሎ መጠየቅ ያስፈልጋል። ይሄ ከገደብ ካለፈ ችግር ይፈጥራል እና ለሀገር ሰላም አይመጣም፣ አንድነትን አመጣም እና ለልማትም፣ ለማንኛውም የሚበጀው መጀመሪያ ሰላም ነው። ሰላምን ለመፍጠር ደግሞ ህዝብን ተቀራርቦ ተወያይቶ ተቃዋሚን ከሚሉት ጋር በጠረጴዛ ክብ ቁጭ ብሎ መወያየት ነው ብለን ስንዘምር ነበር። ይሄ ተቀባይነት አልነበረውም እና አሁንም ቢሆን ህዝብ የሚጠይቀው ጥያቄ አለ። የሀይል እርምጃ ከመውሰድ፣ በየቦታው ሰዎችን ከማሰር፣ ጊዜያዊ አዋጅን ከማወጅ ይልቅስ የህዝብ ጥያቄን ተቀብሎ ሰላማዊ የሆኑ ነገሮችን ሁሉ መፍጠር ይቻላል። ይሄ የማይቻል ነገር የለም። ለውይይት ካልቀረምን ግን የምናደርጋቸው ነገሮች ሁሉ ከንቱ ይሆናሉ ነው የምንለው። አቶ ሙላቱ በዚህ በትናንትናው ንግግራቸው ላይ ጠቅላይ ሚኒስትሩ ስለ ጥልቅ ተሐድሶ ተናግረዋል። ጥልቅ ተሐድሶን እናንተ እንዴት ነው የምትገነዘቡት? ታስረው ወጡ የተባሉ ሰዎችስ ምን አይነት ነው ይሄ ጥልቅ ተሐድሶ አካሂደዋል የተባለው? እሱ ላይ ነው ጥያቄ ምልክት የምናቀርበው። በአጠቃላይ አሁን እየተካሄደ ያለው የጉልበት እርምጃ ነው ለሁሉም ወገኖች ከጠቃሚነቱ ለመንግስትም ቢሆን እንዲህ አይነቱ አስረ እዛ አስቀምጠ ቀልበ ትልልቅ ሰዎች ናቸው። በእውነቱ እውነቴን ነው የምልህ አንዳንዶቹን ስታየው ከአርባ ዓመት በላይ ነው እና ይሄን ጥልቅ ታድሶ አድርጌያለሁ ተመልሼያለሁ። መቼም ሕፃን አይደለም ትልቅ ሰው ነው። እና ትናንት ድንጋይ ሲወረውር ነበር፣ ሳፈርስ ነበር፣ እንዲህ ሳደርግ ነበር፣ ከእንግዲህ ወዲህ ተመልሼ አላደርግም የሚለውን እኔ ከምን እውነት ከልቡ ነው ወይስ ያለውን መንግስት ለማስደሰት ነው በሚዲያ ላይ የሚያቀርበው የሚለው አንዱ የኔ ጥያቄ ይሆናል። በአጠቃላይ ግን እኔ ሳየው አሁን እየተካሄደ ያለው የጉልበት እርምጃ ለሁሉም ወገኖች ከጠቃሚነቱ የበለጠ ጉዳት ያስከትላልና መንግስት በዚህ በኩል በጥልቀት ከሚያካሄደው ታድሶ ይልቅ በዚህ በኩል ቢያስብበት ለሀገር ይበጃል፣ ይጠቅማል። ለምሎ እና ምን ማለት ነው? እዛ የህዝብ ጥያቄን መልሰ እዛ ላይ ተወያይተ ትክክለኛ መዝመድ ላይ መምጣት ነው ወይስ ፓርቲው ራሱ ጥልቅ ተሃድሶ አካሂዶ የቦታ ሽግሽግ አድርጎ በመሀከሉ፣ ህዝብ እኮ አብረን የምንኖረው እኮ ከፓርቲው ጋር አንድ ሀገር ነን። ያለ ነው አንድ ችግር ነው። ፌዝ የምናደርገው ማን ነው ህዝብን የጎዳው? ማን ነው ህዝብን የጠቀመው? እና ይሄንን ካቢኔ በመለወጥ በየደረጃው ያሉትን ሰዎች ሹምሽር ማካሄድ እኔ ለህዝብ የጠቀሜታ ያለው አይመስለኝም፣ ለፓርቲውም አይጠቅምም። እና ከጥልቅ ተሐድሶ ምንድን ነው የምትጠብቁት? ከጥልቅ ተሐድሶ ምንም የሚመጣ ነገር የለም። እኛ የሚፈለገው የሲስተም ለውጥ ነው፣ የስርዓት ለውጥ ነው። የስርዓት ለውጡ መጥቶ እነዚህን ነገሮች ሁሉ የሚያስተካክል የህዝ ስነ ስርዓት ነው። ኤክሲም ዋይንም በቦታ ብትተካው በነበረው ነው የሚሄድ እንጂ አዲስ የሚያመጣው ሲስተም የለም። የስርዓት ለውጥ የለም። የስርዓት ለውጥ ሲሉ ምን ማለት ሆኖ ምን እንዲለወጥ ነው የምትፈልጉት? ኢህአዲግ አሁን ከህዝብ ጋር ቁጭ ብሎ የዲሞክራሲን የመንግስቱን ስርዓት ከሁሉ ለህዝብ በሚበጀው አይነት ከምርጫ ሁለት ሺ ሰባት ጀምሮ ህዝብ እየተወዛገበ ነው። በየቦታው ምርጫው ላይ ምን ችግር ነበረ እንዴት ነበር? ብሎ ይሄንን መወያየት ለህዝብ ቀርቦ ጥያቄዎቹን ሁሉ የህዝብን ጥያቄ መመለስ ነው ሲስተሙ ላይ ይህንን ለዚህ ቁርጠኛ ሆኖ መገኘት ነው። እናንተ ምን እንዲደረግ ነው የምትፈልጉት? መንግስት እንዳሉት አሁን የምርጫውን ሁኔታ እንደገና ቢፈትሽና ቢገመግም ለዚህ ዝግጁ ቢሆን ምን ይደረግ ብትባሉ፣ ምንድን ነው የእናንተ ሀሳብ? ምንድን ነው ይዛችሁ ምትቀርቡት? በምን ሁኔታ ነው እኮ ገምግሞ የሚመጣው? አቶ ሰለሞን፣ ያለፈው እኮ አንተ የሚመጣው የሚመጣውና የሚተካው ሰው የበለጠ የሀይል እርምጃ አንተ አልወሰድክም፣ የበለጠ ሀይል እርምጃ የሚወስድ ሰው ነው የሚተካው እየተባለ እኮ ነው የሚካሄደው። ይሄ አይደለም ህዝብ ደግሞ የሚፈልገው። ህዝብ የሚፈልገው ቁጭ ብሎ ተወያይቶ ችግሮቹን መፍታት መቻል ነው። ለዚህ ችግር ቁርጠኛ ከሆኑ ፓርቲዎች ጋር ቁጭ ብሎ ተወያይቶ ችግሮችን መፍታት ወደ ጎን ትተህ ሌላ አበበህንና በወልደማርያም ብትተካው ወልደ ማርያም አዲሱ በሚመጣበት ጊዜ የሚያመጣው አዲስ ነገር የለም። ከካቢኔም የምናየው ይሄ ነው። ስለዚህ ኢህአዲግ ሀያ አምስት አመት ሁሉ አካሂዷል፣ አገሪቷን መርቷል። አሁን ያለንበት ደረጃ ላይ ደርሰናል። ከእንግዲህ ወዲህ ቁጭ ብለን ይህንን አብረን እንገምግምና ይሄ የስርዓት ለውጥ ሊኖር ይገባል ነው። አሁን እሱ ላይ የነበረ ጥያቄ እና የስርዓት ለውጥ ሲሉ ምን ማለት ሆነ? እሱን ትንሽ ያብራሩልኝ እስኪ። ኢህአደግ መውረድ አለበት ነው ወይስ ደግሞ መለወጥ ያለባቸው፣ በመሰረቱ መለወጥ ያለባቸው አሰራሮች መኖር አለባቸው ወይም ደግሞ ምንድን ነው የስርዓት ለውጥ የምትሉት ነገር? ህዝብ በትክክል ጥያቄን አልሰማኝም፣ ስለዚህ አንተ ልትኖር አይገባም ብሎ ነው በየቦታው የሚያነሳው ጥያቄውን። እኔ መኖር አለብኝ ካለ ደግሞ ከህዝብ ስምምነት ጋር ይጠይቃል ይሄ ነው። አቶ ሙላቱ፣ ሌላው ትናንትና ጠቅላይ ሚኒስትሩ ካነሷቸው ጉዳዮች መካከል የእናንተን ስህተት ተናግራችኋል እና የእኛ ስህተት ደግሞ እንዲህ እንዲህ ናቸው ብለው በየደረጃው ማወያየት የድምፅን መስማት እና የመሳሰሉ ነጥቦችን አንስተዋል እና መፍትሄም መስጠት ያስፈልጋል ብለዋል። ለመሆኑ ኢህአዴግ ምን ያህል ቁርጠኛ ነው እነዚህን እርምጃዎች ለመውሰድ ምን ያህል ዝግጁ ነው ብለው ያስባሉ እናንተ እየተፈጠሩ ያሉ ሁኔታዎች አለ ብላችሁ የምትናገሯቸው አሉ እንደ ተቃዋሚ ፓርቲ ምንድን የተሻሻለ ነገር ይመጣል ብለህ በየጊዜው እኮ ነው ኢህአዴግ ጥሩነቱ ምንድን ነው የተደረጉትን ስህተቶች አይክድም ነገር ግን ለስህተቶቹ ማረሚያ የሚያበጀው ስህተቱን አጥፍቻ ያለው እንዲያደርግ ያለው ልክ ነው ግን ነገም ያው ነው ሀያ አምስት ዓመት ሙሉ የሚካሄደው በዚሁ አይነት ነው። ስለዚህ ስለዚህ ይሄ አዲስ ነገር አይደለም። የተናገሩት ነገር እናሻሽላለን፣ እንዲህ እናደርጋለን የሚሉት እኮ ያው እሳቸው እንግዲህ የፈርዶባቸው የዚህ የቁንጮ በመሆናቸው ይናገራሉ። ስለዚህ አዲስ ነገር ይመጣል አሁን ባለው አሁን በሚያካሂዱት እንግዲህ አሁን ይሄ የአስቸኳይ ጊዜ አዋጅ ታውጇል። በዚህ በአስቸኳይ ጊዜ ውስጥ ጥፋት አጠፉ የተባለው የህብረተሰብ ወደ ወደ አስራ አንድ ሺ ስድስት መቶ ያመኑት ሰዎች ኦልሬዲ ታስረዋል። ለእነዚህ እንትን ተሰጥቷቸዋል በየቦታው ሰዎች ታስረዋል። አሸባሪዎች ናቸው ተብሎ በየቦታው ሁሉም ታስረዋል። ይሄንን በማድረግ የምናመጣው ለውጥ አይኖርም። ይሄን ነገር ማሻሻል አለባችሁ። ህዝብን ተቀራርባችሁ መወያየት እንጂ በማሰር የሚመጣው ነገር የለም እና ለተሰራው ስህተት ወደ ሰፊ ሆኖ ህዝብ ጋር ቀርቦ በተሻለ መጠን ወደ ሰላማዊ አይነት ማምጣት ነው ወይስ የበለጠ ነገሮችን አግራቤት አድርጎ የበለጠ እንትኖችን ቂምና በቀል እንዲኖር ማድረግ ነው? የትኛው ነው የሚሻለው? ሆኖ ነው እኛ የምንለው። ስለዚህ አሁንም ቢሆን የሚሻለው እኔ ሰላማዊው ሊመጣ የሚችለው ከአሁን በፊት የታሰሩ የፓርቲ መሪዎች አሉ። እነሱን መፍታት፣ የዲሞክራሲን ጥያቄ መልስ መስጠት፣ የሰብአዊ መብትን በአግባቡ ማክበር፣ የህግ በላይነትን መጠበቅ፣ የዜጎችን ህገ መንግስታዊ መብቶችን ማረጋገጥ ነው ያለው መንግስት። እና እነዚህ ነገሮች ሁሉ ቂጣ አምባሩ ከጠፋ፣ ህዝብ በስጋት ላይ ካለ፣ እኔ ወዴት ነው የምንሄደው ነው የቸገረኝ። ይሄ ነው የሚታያችሁ ተስፋ አለ? ለመሆኑ ለውጥ ይመጣል የሚል እናንተ የምትፈልጓቸው ጥያቄዎች ተግባራዊ ይሆናሉ የሚል እንግዲህ እግዚአብሔር እንደሰጠው ኢህአዲግ የቅል ልቦና አግኝቶ ሁሉን አሰባስቦ ተቃዋሚ ቡድኖችም ጋር አቀኞች ከሆኑት ጋር ቁጭ ብሎ ጠረጴዛ ክብ ቁጭ ብሎ ከተነጋገረ ለውጥ የማይመጣበት ምክንያት አይኖርም። ግን አሁን ባለው ሁሉም ነገር ይስተካከላል። አሁን ባለው ሁኔታ ነው እየጠየቅኮት ያለሁት አሁን በተያያዘው መንገድ የሚታያችሁ ተስፋ አለ ወይ? በእርግጥም ኢህአዴግ እንደሚለው መሪውም እንደሚሉት ጥልቅ ተሃድሶ አድርጎ እርስዎ እንደሚሉትም የስርዓት ለውጥ የአሰራር ለውጥ በሀገሪቱ የፖለቲካ ምህዳር የፖለቲካ ሕይወት ውስጥ ተፈጥሮ የተሻለ አስተዳደር ይኖራል የሚል ተስፋ አለ ወይ? በእናንተ በኩል እንደ ተቃዋሚ ፓርቲ እንግዲህ የጉልበት እርምጃው ከቆመ የህዝብ ጥያቄን ለመመለስ ዝግጁ ሆኖ ከቀረቡ ዲሞክራሲ ካለ እነዚህን የሰብአዊ መብት በየቦታው ካከበሩ ህገ መንግስቱን የህገ መንግስቱን መብቶች ካረጋገጡ ሰዎች ተቀራርቦ ለሚናገሩት ሚዲያው ሁሉ ነጻ ከሆነ እና ህዝብ ተንፍሶ ችግሩን ሁሉ በግልጽ ተወያይቶ ነገሮችን ለመፍታት መንግስት ቁርጠኛ ከሆነ ለውጥ የማይመጣበት ምክንያት አይኖርም። እና ለዚህ ዝግጁ ከሆኑ ይሄ ለውጥ ይኖራል። በሀገሪቷ ውስጥ መሻሻል ይመጣል፣ ልማት ይካሄዳል የሚል ግምት አለኝ በበኩሌ። የኦሮሞ ፌዴራሊስት ኮንግረስ በአሁኑ ጊዜ እንዴት ነው እየተንቀሳቀሰ ያለው? አየሩ ምን ይመስላል? ኦሮሞ ፌዴራሊስት ኮንግረስ። ኦሮሞ ፌዴራሊስት ኮንግረስ እንደሚታወቀው መሪው ኦልሬዲ ታስረዋል። ሊቀመንበራችን ታስረዋል። ተቀዳሚ ሊቀመንበር ዶክተር መራራ ዶክተር መራራ አዎ ታስረዋል። ባለፈው ሁለት ሳምንት ጊዜ ውስጥ ነው የታሰረው። በቀሌ እንደምታውቁት በቀሌ ገርባት ምክትል ተቀዳሚ ሊቀመንበር ነው ታስረዋል። ዋና ጸሐፊያችን አቶ በቀሌ ነጋ ቤት ውስጥ አሁንም እገድ እንደተደረገበት ነው ታግደው ነው። ምክትል ጸሐፊ አዎ ምክትል ጸሐፊው ደጀኔ ታፋ እሱም እንደዚሁ በሽበርተኝ እንዴት ተከሶ ነው ያለው። ሌሎች አባላት ወደ ሰባት የሚደርሱ እንደዚሁ ታስሮ ነው ያሉት። እና ስለዚህ ግማሽ በግማሽ ኦልሬዲ ታስረናል ማለት ይቻላል። አሁን ያለው የስራ አስፈጻሚው በዚህ ስራ ማካሄድ በጣም አስቸጋሪ ነው እና ይሄ እየደረሰብን ነው ያለው። ከፍተኛ ችግር ላይ ነው ያለን አቶ ሙላቱ ገመቹ ለመሆኑ በእስር ላይ ከነበሩ ሰዎች መካከል የእናንተ አባላት ይገኙበታል? በየቦታው የእኛ ደጋፊዎች በምርጫ ሁለት ሺህ ሰባት አብዛኛዎቹ በየቦታው የታሰሩት ደጋፊዎች ናቸው። የፓርቲው እንትሮች ናችሁ ተብሎ በሁለት ሺህ ሰባት የእኛን በምርጫው የተካፈሉ ታዛቢ የሆኑ የድጋፍ የሰጡን እነዚህ ሁሉ ያሉበት ነው። አሁን እስር ቤት ያሉት ሰዎች በሙሉ በአብዛኛው እስር ላይ እያሉ እናንተ እነሱን ለማግኘት እድል አግኝታችኋል? እናንተ ስል በአጠቃላይ በየደረጃው ያሉ የእናንተ የአመራር አባላት ሊሆኑ ይችላሉ፣ የየዞኑ ወይም የየወረዳው ተጠሪዎች ሊሆኑ ይችላሉ። የተፈቱትንም ቢሆን አግኝታችኋቸዋል? ከተፈቱ ከተለቀቁ ወዲህ እስር ቤት ያሉት አንዳንዶቹን ሄደን እናያቸዋለን፣ ለማግኘት ሞክረናል። ቤተሰብ ይጎበኛቸዋል። አንዳንዶቹ በየቦታው ካሉበት ቦታ ወደ ሌላ የተዛወሩ ስለሆነ በየ እንደምታውቁት በየ ማሰልጠኛው የጦር ማሰልጠኛ የታሰሩ ስለሆነ ቤተሰብ ደርሶ ሄዶ ለመጠየቅ አይችልም። ችግር አለ። አሁን በየአካባቢው አይደለም የታሰሩት። አሁን ወደ፣ ስለዚህ እናንተ ስሜታቸው ምን እንደሆነ ለማወቅ ጥረት አድርጋችኋል። ከተለቀቁም በኋላ ቢሆን እንግዲህ ትላንት ነው ተለቀቁ የተባሉት እስካሁን አላገኘንም። አንዳንዶቹን እንግዲህ በሂደት የምናገኛቸው ይሆናል። ዝርዝራቸውን የዛን ጊዜ ልናወቅ እንችላለን። አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር፣ በጣም አመሰግናለሁኝ ለሰጡኝ ማብራሪያና። ለጊዜው እኔም በጣም አመሰግናለሁ አቶ ሰለሞን።